ቤንሻንጉል ጉሙዝ ክልል መንግስትና የክልሉ አማጺ ቡድን የሰላም ስምምነት መፈራረማቸው ተገለጠ። የቤንሻንጉል ጉሙዝ ክልላዊ መንግስትና ክልሉ ታጥቆ የሚንቀሳቀሰው የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጎሆዴን፣ ችግሮችን በውይይት ለመፍታት የሚያስችል የሰላማዊ ስምምነት ተፈራርመናል ሲሉ ሁለቱም ወገኖች አመልክተዋል። ስምምነቱ ዘላቂ ሰላም ያመጣል ሲሉም ለአሜሪካ ድምፅ ገልጠዋል። ናኮር መልካ ነው የተከታተለው። የሰላም ስምምነት ሰነዱን የቤኒሻንጉል ጉሙዝ ክልል በዕሰ መስተዳድር አቶ አሻሊያሰን እንዲሁም በታጣቂዎች በኩል የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴ ሊቀመንበር አቶ ግራኝ ጉደታ በአሶሳ ከተማ መፈራረማቸውን የክልሉ ኮሚኒኬሽን ጽህፈት ቤት ምክትል ኃላፊ አቶ አድማሱ ሞርካ ለአሜሪካ ድምፅ የተናገሩት። ስምምነቱ ባለፉት ሶስት ዓመታት በክልሉ በርካታ ሰዎች ለተገደሉበት እና ለተፈናቀሉበት ግጭት እልባት ይሰጣል ተብሎ ይታመናል ሲሉም አቶ አድማሱ ገልጸዋል። ስለዚህ ጉዳት ነው በጣም እያየን ያለው የሚለው ነገር። በዚህ መነሻነት አሁን ይሄ ከንብረት ውድመት ጋር ተያይዞ አሁን ካለው ሰዎች መፈናቅል ጋለው አሁን ካለው ሞት ጋር ስጋት ጋር ተያይዞ አሁን እኛ ጥሪ የመንግስት አደረግለን ጥሪ የሰላም ጥሪ መሰረት ይሄንም አከብረን አሁን የምናየው አንስራዊ ሰላም፣ ዘላቂ ሰላም ለማድረግ ይሄን የጋራ መግባቢያ ሰነድ መፈራረም አስፈላጊም በሚል ነው። በጣም እዚህ ላይ በሁለቱም በጎህዲን እና በክልሉ መንግስት የነበረው አቋ ማለት ነው። የታጣቂው ቡድን ጉህዴን ሊቀመንበር አቶ ግራኝ ጉደታ ተመሳሳይ ሀሳብ አንጸባርቀዋል። በቤኒሻንጉል ጉሙዝ ክልላዊ መንግስት እና የጎህዲን ታጣቂዎች መካከል የሰላም የሰላም ስምምነቱ ሰነድ ነው የተቆራረመው። ነው የስምምነቱ ዋና አላማ እንደኛ በቤንሻንጉል ጉሙዝ ክልል በመተከል ዞንና ከማሽ ዞን ለአንዴና ለመጨረሻ ጊዜ አስተማማኝና ዘላቂ ሰላም ልማትና ዕድገት እንዲመጣ ለማድረግ በክልሉ ውስጥ ማንኛውም ዜጋ ፋና ዲሞክራሲያዊ መብታቸውን ተጠብቆላቸው በነጻነት እንዲንቀሳቀሱ ለማስቻል የተደረገ ስምምነት ነው። ይህ ብቻ ሳይሆን በማወያየት ችግሮችን የሚፈታበት ሀሳብ የበላይነት የሚያምን ዜጎች ለመፍጠር አለሙ የተደረገ በርካታ ወጣቶች በጉዴን ስም ታስረዋል። አባላትና መራሮቻችንም በእስር ላይ ይገኛሉ ብለዋል አቶ ግራኝ። እሳቸው አለ ስላሉት የእስር ጉዳይ ሰፊ ውይይት መደረጉን አስታውቀዋል። የታሰሩ ሰዎች በምን መልኩ መፈታት እንዳለበት ስራ የተጀመረ ቤት ሁኔታ ስለሆነ ጥሩ አስተማማኝ ሰላም ያመጣል፣ ያረጋግጣል ብለን እናምናለን። የታሰሩ የሚገኙ ብዙ ናቸው። አሁን ተቀል ሶስት መቶ በላይ ነው የሚሆኑ የታሰሩ ስለዚህ ውስጥ ማዕከላዊ ኮሚቴዎች አሉ ጽህፈት ቤት ኃላፊዎች አሉ። ሶስት ላይም እንደዚህ ማዕከላዊ ኮሚቴ ጽህፈት ቤቶች ታሰሩ አንድ በአንድ ሀያ በላይ ነው የሚሆኑ ከማሽ ዞንም እንደዚሁ ሁለት ሺ አስራ አንድ ጀምሮ እነዚህ በሙሉ ባካተተ መልኩ ፍራሶስም እነዚህም ታይቶ መንግስት ኪስ ላይ ያለው ወይም በኢቤት ላይ ያለው ኪሳቸው እንዲቆረጥ እዚህ ፍርድ ቤት የቀረቡ ማስረጃ የለም እና እዚህ ከማሽ ላይ እንደዚሁ የሚገርም ሁኔታ ነው ያለው እና ይሄ ሁሉ ባካተተ መልኩ ክልሉ መንግስት የኛ ጥያቄ ተቀብሎ አሁን ስራ ጀምረዋል። በስምምነቱ ውስጥ ከተካተቱ አንኳር ጉዳዮች መካከል ይህ የእስራት ጉዳይ የሚገኝበት መሆኑን የጠቆሙት የክልሉ ኮሚኒኬሽን ምክትል ኃላፊ አቶ አድማሱ ተከታዩን አብራርተዋል። እዚህ ከታሰሩ አባላቶቻቸው እና አመራሮቻቸው ጋር ተያይዞ ያለው ነገር ፕላስም ደግሞ በስሜ ጎዲን የታሰሩ አካላቶች የጉምዝ ወጣቶችም ምን መሆን አልበት የሚለው ነገር እሱ ሰነዱ ላይ ግልጽ ያለ ነገር ነው የተቀመጠና ምናልባት እነዚህ አይነት ነገሮች በተለይ በህግ የተያዙ ነገር አሉ ስለዚህ በዚህ የተያዙ ነገሮች ምናልባት በፌዴራል አሁን ለምሳሌ ክስ የተመሰረትባቸው አሉ። በክልሉ ምናልባት የተከሰሱም ካለ ይህን በክልሉ መንግስት የተቀመጠው ምናልባት ይሄ ስምምነት ሲደረግ ይህን በማነጋገር በተለይ ህግ አካላት ከፌዴራልም ሆነ ከክልሉ ጋር በመነጋገር አንደኛ የተከሱ ሰዎች ምን መሆን አለበት የሚለው ነገር የክሳቸው የወንጀላቸው ተወንታይቶ ክሳቸውን የሚቋረጥበት መንገድ ፕላስ ደግሞ በምዘረት የሚለቁ ደግሞ በምዘረት የሚለው ነገር በዚህ ላይ የጋራ ስምምነት ተደርጓል ማለት ፈልጋሉ። በሌላ በኩል በካማሺና መተከል ዞኖች ውስጥ ታጥቀው ይንቀሳቀሱ የነበሩ ከሰባት ሺህ በላይ ታጣቂዎች በሰላማዊ መንገድ ወደ ህብረተሰቡ መቀላቀላቸውን የታጣቂው ቡድን መሪ ገልጸዋል። ታጣቂዎች ባለፈው በሁለቱ ዞኖች ከሰባት ሺህ በላይ ነው የገቡት። ዳንትና ራሴ ከዚህ ስምምነት ሰምቶ ትላንት በመተከል ዞን

የሚገቡ እንጂ ዝም ብሎ አይደለም። ኮሚቴ ተቋቁሞ ሌላ ኮሚቴ አማካኝነት ፖሊስ እየተመዘገበ ነው የሚገቡ እንጂ ዝም ብሎ ይዘው አይገቡም። ከስራቸው የተፈናቀሉ የጉዴን አባላት እና አመራሮችን ወደ ስራ መመለስ በስምምነቱ ከታቀፉ ነጥቦች መካከል መሆኑን አቶ አድማሱ ጠቁመዋል። ስራ የሚፈልጉ ወጣቶችንም በተመለከተ የታቀደ ነገር መኖሩን አቶ አድማሱ ጨምረው ገልጸዋል። እንደ ሀገር እንደ ክልል ያለው የተያዘ ጉዳይም ቢሆን ስለሆነ ምናልባት የመሱ አባላትም ስርአት የሆኑ ካሉ በሰነዱ ላይ የተቀመጠው ነገር አንደኛ ትምህርት ደረጃቸው ባለው ስነ ምግባር የሚሰጣቸው ቦታ እነሱን ፊት የሚያደርጉ ቦታ ተሰጥቶ ነው ያለው። አንዳንድ ሰዎች አሁንም ይሰጣል የሚል ይህን እንደ አንድ ነገር ተቀምጠዋል። ትምህርት ደረጃቸው ዝቅ ያሉ ወጣቶችን እንደ ማንኛውም ሌላ ወጣት የሚፈልጉት የምናደራጅበት የስራ መስክ ያሁ፣ ለምሳሌ በወርቅ ልፈልግ ይችላለሁ፣ በአሻዋ ላይ፣ በእርሻ በማረስ ላይ፣ በሚል ላይ በዛ ልክ በማደራጀት ይሄን ማድረግ አለብን የሚል በጋራ ስምምነት የተቀመጡበት ሁኔታ ነው። መንግስትና ጉዴን በጋራ ለዘላቂ ሰላ ሰላም እና መረጋጋት ለመስራት በተጨማሪም በማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ እንቅስቃሴዎች ለመተባበር መስማማታቸውን ሁለቱም ወገኖች ገልጸዋል። የአሁኑ ስምምነት ከዚህ ቀደም በሁለት ዙር የነበረውን በባህላዊ መንገድ የተደረገውን የእርቀ ሰላም ስምምነት የሚያጸና በከፍተኛ አመራሮች መካከል የተካሄደ የሰላም ስምምነት ነው ሲሉም ሁለቱም ወገኖች ገልጸዋል። በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት በርካታ ሰዎች ተገለዋል፣ በመቶ ሺዎች የሚቆጠሩ ተፈናቅለዋል። ሰላምን በማስፈን ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑንና መልሶ ለማቋቋም ዘርፈ ብዙ ተግባራትን እየከወነ እንደሚገኝ መንግስት መግለጹም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ